ኃይሌ፣ ጀምር። እሺ፣ ችግር አለ። ችግር መኖሩን በሁለቱም በኩል ሰምተነዋል። እኔም እንደነገርኳችሁ በሳንሆዜ በሰፊው ተወያይተንበታል። ችግር አለ። በዚሁ መፍትሄው ቁጭ ብሎ መገናኘትና መወያየት ነው። በሀሳቡ ላይ መፋጨት እንችላለን። እኔ አሁን ለኤስፍንኤ አድቫይዝ የማደርገው ለኢትዮጵያ ስፖርት ፌዴሬሽን የቦርድ አባላት ኦክቶበር በሚገናኙበት ጊዜ ቢችሉ አንድ ቀን ተጨማሪ ወስደው በብዙ አጀንዳዎች ላይ ውሳኔ ላይ መድረስ አለባቸው። ልዩነቶች አሉ። ቲሞች ሰልፉን ሲያቋርጡ የመጀመሪያ ጊዜ ነው። ይሄ ለምን እንደተደረገ መልስ ማግኘት አለበት። አሰራሩ መቀየር ካለበት ወደፊት ያንን የሚሰራ ኮሚቴ ክሬት አድርጎ ፈጥሮ ራሱን ህጉን የሚሻሻልበትና አስተዳደሩን የሚያሻሽልበት መንገድ ማድረግ አለበት። ሌላ የተርም ሊሚት ኤግዚኪቲቭ ኮሚቴዎቹ ብቻ ነው ያለው የፌዴሬሽኑ አሰራር ወደ ቡድኖች ወርዶ የማጠፍ መብት የለውም። ያንን የሚሻሻልበትን የአማካሪ ቦርድ የለውም። የትረስቲ ቦርድ የለውም። የሌጋል ቦርድ የለውም። ይሄንን ይሄንን ሁሉ ክሬት የሚያደርግበት በፊ ጥናት የሚያስፈልገው ውይይት ነው የሚያስፈልገው እንጂ አሁን የገሌ ግሩፕ የገሌ ወገን የገሌ ወገን በሚል እንደዙ አንዱ አንዱን በመወንጀል እንዲቀጥል አያስፈልግም። እና ጊዜ ወስዶ ተወያይቶ መፍትሄዎች መፈለግ አለብን። ብዙ አይነት ድካሞች አሉ። ከዚህ በፊት በደንብ ይካሄዱ የነበሩ አሁን አይካሄዱም። ለምሳሌ የተጫዋቾች ኦሪንቴሽን፣ ያ ራሱ ትልቅ ትልቅ ፓርላመንት ጋይድ የሚያደርግ መመሪያ የሚሰጥበት ቀን ነበር። በዛ አመት አልተካሄደም። ሌሎች ሌሎች ነገሮች ድሮ የሚደረጉ ነገሮች የቆሙ አሉ እና ይሄ ሁሉ ነገር እንደ ማሻሻል ወደ ኋላ መሄድ የለብንም ወደ ኋላ መሄድ ታይቷል። የብዙ አይነት ቅራኔዎች አሉ። የስራ አስካጅ አባሎች ሲሰደቡ፣ ሰው ሲገላምጣቸው አይቻለሁ። ያ ሁሉ ለምን ተፈጠረ? ቁጭ ብለን ውይይት ማድረግ አለብን እና ሌሎችም ሰዎች መጋበዝ አለባቸው። ፌዴሬሽኑ ከራሱ ውጭ በሙያ ያገለግሉታል፣ ይጠቅሙታል የሚሉትን ሰዎች ማቅረብ መቻል አለበት። ለምሳሌ መረጃ ችለው በቶርናመንት ህጉ ላይ ትልቅ መሻሻል ተደርገው የብዙ ሰዎች እጅ ገብቶበት ያ ነገር ችግር ሳይኖር እየተካሄደ ነው ያለው ቶርናመንት የቶርናመንት ሩልስ ሩልስና ህግ ና ደቡ በጣም ተሻሽሎ የብዙ ሀሳቦች ስለገቡበት እየሰራ ነው ያለው። ግን አድሚኒስትሬሽን በመለከት ፓብሊክ ሪሌሽን የህዝብ ግንኙነትን በመለከት ፌዴሬሽኑን እድገት የወደፊት የአምስት አመት የአስር አመት ፕላን በማውጣት በኩል ግን ምንም አይነት ይፈርጥ እየተካሄደ አይደለም እና ይሄንን ለማድረግ ሁላችንም ይፈርጥ ያስፈልጋል። ሬሊ በመወያየት ነው ሶሉሽን የሚገኘው። በጣም እናመሰግናለን። አቶ ኃይል የተበራ ከሂውስተን ይስጥልን። አሉላ ማን እናስከትል? አቶ ደሳለኝ እድል ብንሰጥ። አቶ ደሳለኝ፣ እሺ፣ መፍትሄው ምንድን ነው? ምን መደረግ አለበት? አቶ ደሳለኝ፣ አዎ፣ ምንድን ነው? እኔ ደግሜ ደጋግሜ ያለን ህገ ደንብ በጣም ወንፊት ነው። ዛሬ ለተነሳብን ደላስ ካለፈው ከብርቱካል ሚደክሳ ምርጫ ጀምሮ የተንተከተከው ነገር አሁንም እንዳለ ነው ያለው። ያለን ባይሎ ከዛን ጊዜ ጀምሮ የተከሰቱትን ነገሮች በሙሉ የሚያካትት አይደለም። በዚያ መስፈርት ነው እንግዲህ አዲሱም ባይሎ እንደገና ረቆ ወጥቶ እናቅልች ሲባል ምናልባት እንደዚህ አይነት ነገሮችን ኢንተርቴን የሚያደርጉ ክፍሎች አይፈልጉትም። አሁን ለምሳሌ አቶ አዲሱም አቶ ኃይሌም የጠየቃችሁን ነገር አለ ወደ አስር ቡድን ዘጠኝ ቡድን አይተናል። ያልተጋፈል ግን ባይሏችን ለምንድን ነው ቅጣቱ ይህን በተመለከተ የለም? ይሄን እኮ ክፍተት አለው፣ ሉፕሆል አለው። ሉፕሆሉን ለመዝጋት ነው የምንሯሯጠው እና ያቃሉ እነ ድራገን ያሉ ነው ወጣት እንትሮች ያቃሉ ቀዳዳውን እና ይሄ ነገር ነው። ይህን አንዳንድ ቀዳዳዎችን መዝጋት መቻል አለብን። ይሄ ፌዴሬሽን ችግር አለው። ዛሬ የተቀሰጠው ሁኔታ የስ እና በአገራችን በተፈጠረው ሁኔታ እኛም አካባቢ የተከሰተ ነገር ስላለ ያንን ለይተን ማየት አንችልም። ባይሏችን እንደገና መስተካከል አለበት። ነን ፕሮፊት ኦርጋኒዜሽን ነው። ማንም ሰው ደግሞ በነን ምናልባት እንጂ አቶ ድራገን አታቅ እንደሆነ የካሊፎርኒያ ቻርተር ነው። ይህን ፌዴሬሽን ኢንኮርፖሬት ያደረገው የካሊፎርኒያን ቻርተር እኔ ዲፕሊ አንብቤው አቃለሁ። እና ያንን ነገር እንደገና ቪዚት ብታረገው ጥሩ ነው። የስቴት ኦፍ ቴክሳስን ደግሞ እናውቃለን። ኦስትን የኦስትን አገባብ በህጋዊ መንገድ የገባው ልክ እንዳልኩት ባሮና ሴንት ማይክል ከገቡ በኋላ ሪናክ የሆነው ህግ ያ ክፍተት ስለፈጠረላቸው በዛ መሰረት አምና ሜሪላንድ ላይ ተወዳድረው እነ ካሮላይና ቴኒስን ምናምን አሸንፈው ዘንድሮ ገብተው ዘንድሮ ደግሞ ይሄ ሁላችንንም አሸንፈው ወደ ዲቪዥን ዋን የገቡበት አይነት ሁኔታ ነው ያለው። ስለዚህ ክስም ከሆነ ፋይን ግን ሁል ጊዜ ባለን ህግ መሰረት በዛ መሰረት ፐቲሽን አርጉና አምጡ ይቅረብ፣ እንነጋገራለን። መነጋገር አንፈራም። ነገር ግን ዝም ብሎ በሚዲያ ላይ መካሰስና በሚዲያ ላይ እንደዚህ አይነት ነገር ምትን ማለት ትክክል አይደለም። ባይለኝ ላይ ኦፍኮርስ ህዝቡ ማወቅ አለበት የኢትዮጵያ ሕዝብ ዲያስፖራው ሀገር ቤትም ያለው ማወቅ አለበት። ይህ ኳስ ፌዴሬሽን የብዙ ኢትዮጵያውያኖች መሰባሰቢያ አለኝታ ነው። በጣም እንከላከለዋለን፣ እንጠብቀዋለን። ኦፍኮርስ አራት ሰዎች ይግባኝ ጠይቀው ሊሆን ይችላል። ገንዘባቸውን አውጥተው ዳስ ፋይን ምን አለበት? አሳዋነን እኮ የሚረዳው አንድ ግለሰብ ነው። አንድን ኬዝ ይግባኝ ለማለት አራት ሰዎች ቢቆሙ ምን አለበት? ዳስ ፋይን ኢትስ ኦኬ ቴንኪዩ፣ አመሰግናለሁ። አዲሱ አቶ ደሳለኝ ደጋግሞ የገለጹት ነገር አለ። በኢትዮጵያ ያለው ሁኔታ ብለዋል። ምን እንደሆነ ያ በኢትዮጵያ ያለው ሁኔታ እዚህ ላይ ተንጸባረቀ ሲሉ እኛም ካልገባን አድማጭም ሊገባው የሚችል አይደለም እና በአጭሩ ሊነግሩን ይችላሉ። ምን ማለት ነው? እኔ እንግዲህ ይህን አይነት ጥያቄ መቼም የእናንተ እኮ ሬዲዮ አድማጭ ነኝ። በጣም አደምታቸዋለሁ። ዳ ስለዚህ ምናልባት መልሱን ከራስ ሬዲዮ ጣቢያ ታገኘዋለ። ነጌታ ታንኪዩ መልካም አሉላ እንግዲህ መቼም ሚዛን ያለው ሀሳብ ይዘው የሚመጡ አሉ። አንዳንዶች ደግሞ እንዲሁ ሀሳብ በደንብ ለአድማጭ ግልጽ ያልሆነ ምናልባት ይሄንን የማስረዳት ማስረዳት እንግዲህ ኃላፊነቱ የአቶ ደስታ ላይ ነው። መንገድ ካልፈለጉ ችግር የለም። አቶ ድራግን እንደ መፍትሔ ያለው ችግር የሚወገድበትና ሰላሳ አንድ አመት የቆየው ፌዴሬሽን በአንድነት ጸንቶ የሚሄድበትን ሁኔታ ምን መፍትሄ ሀሳብ አለ ትላለህ? በአንተ ላይ አንድ ነጥብ ላክል። አቶ ደራገን የሚመልስል አሳይ ይመልስ። አቶ ደራገን በጣም አጥብቃችሁ ፓሽኔት የሚባለው አይነት በስሜት ለምታምኑበት በጣም ገፍታችሁ ስትሄዱ እንመለከታለን። በግራም በቀኝም አድማጭም ያን ስሜት የሚረዳ ይመስለኛል። በራሱ ችግር ባይሆንም መፍትሄ አይደለም እና የግላችሁን ስሜት የግላችሁን ሀሳብ ብቻ ከመጨረሻ መግፋቱ ለውጤቱ በቂ አያደርገውምና በእናንተም በኩል ችግር አለ ወይ እመኑ ስንል የጠየቅናችሁ ግራና ቀኝ ገብተን ለዚሁ ነበርና ከእናንተ አንተ ካለህበት ቡድን ሀሳብ ብቻ ሳይሆን በአጠቃላይ ምክንያቱም ግራና ቀኝ እየተሰለፋችሁት ናችሁ፣ ቦርዱን እየመራችሁ ያላችሁት መፍትሄውም በዛ አንጻር መታየት አለበት። ትንሽ ከችግሮቹ በላይ ሆኖ ማየት ይፈልጋልና ይሄን እድል ተጠቀምበት። አሁን አዲሱ የጠየቀህን ጥያቄ በእርግጥ መፍትሄ ያዛልቃል የምትለውን መፍትሄ ሊያስገኝ ይችላል። ኮምፕሮማይዝ የሚባለው አንዱ የሌላውን ተቀብሎ ተቻችሎ መሄድንም በተወሰነ ደረጃ መርስ ካልተጣሰ ድረስ መቀበል ይጠይቃልና የግድ አንተ የምታምነውን ብቻ ብትነግረን መፍትሄ አይሆንም። እንደው ቅንፈት እንድነግረን ነው። እንደው ደግሞ አሉላ ጥሩ አመጣህ። ለድራግን አሁንም የምነግረው በአንተ በኩል አሁን ቦርድ ውስጥ ያሉ ወይም ደግሞ የፌዴሬሽን አባል የሆኑ እናንተ እንደምትሉት ሁላችሁም አንድ ሀሳብ መሆናችሁን በተጠራጠረ ሁኔታ የሚያቀርቡ አሉ። እንዳንተ አይነት ወጣቶቹ ይሄ ፌዴሬሽን በትክክል እንዲመራ ይፈልጋል። ሌላው ደግሞ ምናልባት ሌላ ፍላጎት ውስጡ ይኖረዋል፣ ወደ ሌላው ለመደባለቅ የመሰለ ከዛ ውስጥ እንደ በወጣ በጸዳ መንገድ ፌዴሬሽኑ ላይ ብቻ በማትኮር ገንቢ የምትላቸውን ያንተን ቲም ብቻ አይደለም አሉ እንዳለው ሌሎቹም ጋር ያለውን ቀጥታ ችግሩ እኔ አቲ ፋንደመንታሊ ችግሩ አዲስ ህግ መቀየር የአቶ አቶ ደሳኔ ቅድም የተናገረው ነገር አለ። አዲስ ባይሎ አርቲክል ሆኖ ተጽፏል። ግን የተቃረንበትም ነገሮች ባይሎችን የመጡት ባይሎ ከሌላ ድርጅቶች ካፒ ፔስት የተደረጉ ናቸው። ሶርሶቹንም አንጠተን አስር ፔጅ የሚሆኑ ዶክመንት እኔ ፐርሰናሊ በቲሜ ቶክዬ ለቦርድ ሜምበሮች ልክ ያለው። ለዚህ ነው ይህንን አዲስ የመጣውን ባዮ ያልተቀበልንበት። ኢንታየርሊ አርቲክሎች ከሌላ ድርጅቶች ተነቅለው ካፒ ፔስ ተደረገው የመጡ አሉ። ከነ ሶርሳቸው ፈልገን አቀርበናል። እና የሌላ ሰው መተዳደሪያ አምጥቶ ይሄ ፌዴሬሽን ሊተዳደር ስለማይችል በህግም ስለሚያስጠይቀን እሱን በተመለከተ ይሄ ይስተካከል ብለን ወደ አስር ፔጅ የሚሆን ኮመንታችንን ልከን እስካሁን ድረስ የሰማነው ነገር የለም። እንጂ እኛ በደፈናው አንፈልግም አለን። የስ ህጋችን ብዙ ሉፖል አለ፣ መስተካከል አለበት። ከአቶ ደሳሌ ጋር እስማማለሁ፣ ግን መንገዳዊ በሆነ መንገድ መስተካከል አለበት። ቦርድ ኦፍ ዲሬክተር ያለንን አውቶሪቲ ሰጥተን የስራ አስኪያጅ ኢሲዎቹ ብቻ ስልጣን ኖሯቸው እንደፈለጉ ማድረግ የለባቸውም። ይሄ ፌዴሬሽን አሁንም ስልሳ ቦርድ ሜምበሮች አንድ ሺ ኳስ ተጫዋችና ኮሚኒቲ ወክለው የሚመጡ ስለሆነ በዘጠኝ ሰዎች ፓወር ለእነሱ መሰጠት የለብን ብለን ነው ይህ ባይሎ የምንከራከረው። አሁን ተጽፎ የመጣው ባይሎ ኮምፕሊት ቦርድ ሜምበሮች መተን የምንሳተፈው ቦርድ ሜምበሮችን ምንም አይነት ስልጣን አይኖረንም፣ ኤግዘክቲቭ ኮሚቴዎቹ ብቻ ነው ስልጣን የሚኖራቸው። አንደኛ ረዚ ፖዝ ያርኩበት ነው። ሁለተኛ ነገር ከአቶ ደሳሌን ጋር የምስማማው ሚዲያ ላይ ወጥቶ ይሄን ነገር ፊክስ ለማድረግ ምርጫ ስለሌለም መጀመሪያም ተናግር ያለው አውሽ፣ ቻንሱ ኖሮን ጠረጴዛ ዙሪያ ቁጭ ብለን አዘ ቦርድ ኦፍ ዲሬክተር ብንከራከር ካመን ግራውንድ ፈልገን ብንስማማ ወይም ደግሞ አግሪ ቱ ዲስአግሪ ስከ ወደ ፌዴሬሽን ብለን ወደፊት ብንሄድ ደስ ይለኝ ነበረ። ግን ያለንበትን ነገሮች ተናገሬ ስላልቻልን ነው እዚህ መጣሁ። እና ሚዲያ ላይ መቅረቡ ያለንን ውስጣችንን አውጥተን ለሰው ማቅረቡ ጥሩ እንዳይሆን እኔም አምንበታለሁ። ምርጫ ስለሌለን ነው ድምፃችን ለማሰማት የመጣ ነው። እሱ እንዲቀር ጥሩ ነው። ከዛ በተረፈ አሁንም እንደገና ነው የምናገረው። የቦርድ ሜምበሮች ተርም ልሚታል። አሁን ቅድም ለአቶ ደሳሌን ከናይንቲን ኤ ጀምሮ ምናምን ብሎ ይናገራሉ። ይሄ ካልቸር ሰም ወይ ሰም አሁን መቅረት አለበት። ይቲም ትልቁ ችግር እዚህ ፌዴሬሽን ውስጥ የስራ አመራር ተብሎ የሚመረጡት አንድ አዋን ፖይንት ገብተው በአረጉ ዲስሽን አንደኛውን አካል ያስቀይማሉ። ተመልሶ ቦርድ ሜምበር መጥተው አጠገብ ሲቀመጡ ከእነሱ ጋር የፐርሰነል ፊውድ ስለሚኖር አብረ መምረጥ አስፈልግም። ያ ታሪኩ ይጠጥና ሄደ እሱ መቅረት አለበት። ሶስተኛ ግን አሁን እራሱ ያለን ከረንትሊ ያለን ባይሏችን የሚናገሩት ስፔሲፊክ የሆነ ነገር አለ። ኢች ቲሞች ናንፕሮፌት ኦርጋናይዜሽን ስታተስ ኖሯቸው ተመዝግበው የምጡ የሚል ነው። ግን ኤስኤፍኤም ውስጥ ያሉ ቲሞች ሞር ዘን ሃፍ የሚሆኑት በግለሰቦች ነው የሚደረጉት፣ በግለሰብ ሬጅስተር ያደርጉ ቲሞች ናቸው። ተጫዋቾች መምረጥ አይችሉም። ተጫዋቾች የሚልኳቸውን ቦርድ ሜምበሮች ወቅት ነው የሚልኳቸውን መምረጥ። እንኳን አሁን የፕሬዚደንቱ ቲም አዝ አን ኤግዛምፕል እሱ ላይ ቴክ ማድረግ ይቻላል። ኤግዛምፕል ለምሳሌ ቴም ማከል ያሉ ኳስ ተጫዋቾች ቮቲንግ ራይት የላቸውም። ዴር ኢዝ ሜምበር ቮቲ ሜምበር እና ናን ቮቲ ሜምበር የሚባሉ አሉ። ተጫዋቾች መምረጥ አይችሉም፣ የሚልኩትን ተወካያቸው። ተጫዋቾች ከአንድ ቦታ ተነስቶ ሌላ ቦታ መሄድ አይችሉም። ሁሉም ጋር እዚህ ፌዴሬሽን ውስጥ መቀጠል ይቀጣሉ። አማቸር ኳስ ተጫዋቾች ዘንድሮ አልተመቸኝም፣ አንድ ቦታ ሄጄ ሌላ ቦታ ተጫዋታሉ፣ አዲስ ቲም አገኘ ብሎ ካለ ያ ሲመልቀቅ ካልፈለገ ይቀጣቸዋል። አሁን እንደዚህ አይነት ነገሮችም የተጫዋቹንም ሳይድ እንትን ለማድረግ የፕሌየር ዩኒየን ያስፈልግ ይመስለኛል። ተጫዋቾችን የሚወክል ዩኒየን ወይም ደግሞ በሳይድ ላይ ከቶርናመንት ኮኦርዲኔተሩ ጋር የሚሰራ ለተጫዋቾች አድቄት የሚያደርግ ቦርድ መኗራል ያለበት ይመስለኛል። ከዛ በተረፈ ነገሩ እንዲ በጣም ኮምፕሊኬት ይደረጋል እንጂ ይሄንንም ፌዴሬሽን ኳስ ወደን ህዝባችንን ፈልገን በአመት አንድ ጊዜ ተገናኝተን መጫወት ከፈለግን እዚህ ካምፕሊኬት የሚያ ይህም የዚህ መድረስ የሌለበት ነገር ነው። ስራው ሁላችን በትርፍ ሰዓታችን መተን የምንሰራው ስራ ነው። የሚከፈል የለም። ቀላል ነው። ምን የሆነ ቀላል ነገር ቀላል ምን መሰለኝ ቀላል እኔ ሁሌ የምናገረው ነገር ከልባችን በቀናነት መተን ሰርብ ለማድረግ ነው። እስቲ አንድ ጥያቄ አለኝ። መፍትሄው ቀላል ነው ካልክ ብዬ ነው ድራገን። አዎ፣ አዎ። በቀና በጥሩ ልብ አንድ ስራ ለመስራት ይህንም ወገኖች ትቼ እኔ አሁን

በመፍትሄ ያልካቸውንም ገልጸሃል። ችግሮችን አንድ ሁለት ሶስት ብለህ ቢያንስ ቆጥረህ ነግረህናል። ብዙዎቹ ክሶች ፕሬዚዳንቱን የሚመለከቱም ደግሞ ናቸው። አንተ እንደ ቦርድ አባል በተመለከትከው ስራቸውን ብትከታተልክበት በሌሉበት ኃላፊነት እንዲጠየቁ እያደረግ ነው እና ጥሩ ሰርተዋል የምትለው የምትገልጸው ነገር አለ አብሶሉት፣ አብሶሉት በተጨባጭ ጥሩ የሰሯቸውንም ሚዛን ማለት እሱ ነው። አዎ፣ አዎ እኔ እን ጀነራል እኔ ፐርሰናሊ ቨሪ ፕሌዘንት ፐርሰን ስታወራው ከዛም በተረፈ ደግሞ አስፋራስ ፋይናንሽሊ ራሱ ስቴብል የሆነ ሰው ስለሆነ ከዚህ በፊት የምንሰማቸው የነበሩ እኛ ኳስ የተጫወትን የምንሰማቸው የነበሩ የፋይናንሻል ምስ ማናጅመንት ምናምን የሚባሉትን ነገሮች ሉኮሎችን ያሉትም ቢኖሩም እንዳጠበባ ቃ አለው ክሬዲት መስጠት ያለብኝም በአማርኛ አድርገው ገንዘብ የገንዘብ ብክነትን በተመለከተ ቆይ አንድ ላይ መልስ ይሄንን ብጠይቀው እስከ አቶ አለውላ ጋር አያይዤ ለድራገን ቆይ አንድ ጊዜ ደስ አንድ ጊዜ ድራገን ቀጥል። አዎ፣ እንግዲህ አቶ ጌታቸው እኔ ሁሉም ነገር ለመወንጀል አይደለም። እኔ የሚፈልገው ጥሩም የሚሰራቸው ስራዎች አሉ። ለዚህ ፌዴሬሽን በጣም ብዙ ፓሽን አለው። ኳስም እንደሚወዳ ቃለው እዚህም ፌዴሬሽን ውስጥ ደግሞ መጥቶ በአቅሙም ጥፋትም እያጠፋ ክሬዲት የምሰጣቸው ነገሮች አሉ። የገንዘብ ምስ ማኔጅመንት እንዳይኖር እያንዳንዱን ነገሮች የሚደረጉት ገንዘብ እንዳይባክን ማለት ነው። እንዳይባክን? አዎ ገንዘብ እንዳይባክን የሚደረጉት በምስና አንጠረጥረውም ነው የምትለኝ? አዎ እኔ እኔ አንድ ሰው ሲሰርቅ እስካላየሁት ድረስ ማንን መጠርጠር አንችልም። እና አንጠረጥሮም አ ነው ምንም ሀብ ሪዝን እንደሱ ያደረጋሉ ብዬ የምገምተውም የምጠረጥረውም ነገር የለም። መልካም አሉላ ጥያቄ ተመልሳል። የሊዘነዝ ፈልጎ ይቶል ይመስል ቀጥል ቀጥል ደራገን እሺ አው አው አው በሚደረጉት ነገሮች ያው እንዳልኩ የሚደረጉት ሰዎችን ዲሎች ፐርሰናሊ እሱ ከቢዝነሱም ጋር ኦፊስ ጋር ሆኖ ከዛ በፊትም ዲቴሉት እየገባ የሚባክሉትን ገንዘቦች ባየ ቦታ ለምሳሌ ዳላስ ላይ በነበረ እንደተሰጠ ፋይናንሻል ሪፖርት ያየኋቸው የሚያስደስቱ ነገሮች አሉ። ክሬዲትም ደግሞ እዛው ህዝብ ባለበት ፊት ተነስተን ተናግሬ ያለሆ ምንም ጥፋት ሲጠፋ እንደምናገሩ ያህል ጥሩ ነገር ሲደረግም ተነስቼ እናገራለሁ አቶ ደሳኔን መመስከር ትችላለ ፐርሰናሊም ደግሞ እሱ አታክ ሲደረግ እኔም ቲሜም አሁን ዘፈር እሷን ኢሜል ጽፌ ፐርሰናሊ እሱም የሚደረግበትን የተባለውን የሚጠራውን ስድብ ምናምን ሁሉ አቁሙ ብዬ ድሶን አድርጌ የተናገርኩት ሶኔ የሚያጠፋው ነገር ላይ ብቻ ፎከስ ለማድረግ ሳይሆን ለውጥ ለማምጣት ስለዚህ እሱ ማባረር ማባረር ጥቅም የለውም ማባረር አለም ጥቅሙ ችግራችን ፊክስ እናርግ ብዬ የተናገርኩት ለሱ ነው። ፐርሰናሊ አጅ ከሱ ጋር ምንም አብነት ነገር ጥም አም ሹር በሚችለው አቅም ይሰራል። አማካይብ ትንሽ መጥቶ ምክር ሊቀበል ይችላል። አይ ቲንክ ዳት ፕሮብለም መልካም አዲስ ነው መስጋት አቶ ደሳለኝ ሰውየው ትግስቱ አልቋል። አጭር ነገር አንተ አንድ ሁለት ጥያቄ ለሱን ተውለ ፈልጋ ነው ለጥና ቬሪ ኢምፖርታንት ስለሆኑ ነው። ምክንያቱም አንዱ ምንድነው፣ የኢትዮጵያውያኖች በሳውዲ አረቢያ ያሉ በጣም በተጎዱና እንደዛ አይነት እንትን ኢንጀስቲስ የሆነ ነገር በደረሰባቸው ጊዜ ፌዴሬሽኑ ገንዘብ አውጥተዋል ከራሱ ካዝና። በተረፈ ደግሞ እያንዳንዳችሁ ቡድን ደግሞ ገንዘብ አዋጡ ሲባል አንድ ሰባት ስምንት ቡድኖች አብስቴን አድርገዋል፣ አላዋጡም። እና አንዱ እንግዲህ ያንተ ቡድን መሰለኝ ድራገን። ሁለተኛው ደግሞ ይሄ ደግሞ በጣም ኢስሎት የፌዴሬሽን ይሹ አደለም፣ የጌታቸው ይሹ አደለም፣ የኖበል ይሹ አደለም፣ ይሄ ህዝብ የምንለው የምንወደው የህዝባችን ጉዳይ ነው፣ አክሮስ ዘ ቦርድ እና አሁንም ዊዝ አንገር ነው ይህን ነገር የምናገረው። ቢካዝ የእኛ መሰረታዊ እንትናችን ያ ነው። ሌላው ደግሞ የዚህ የእንትኑን ነገር የካሊፎርኒያ አሚን የባይሎ ነገር ከሌላ ተገልብጦ ነው የመጣ ካልከው፣ የስ ዩ ራይት። ሁሉም ባይሎ ኤኒን ለኖ ትርፍ አልባ የሆኑ ድርጅቶች በሙሉ አንዱ ከአንዱ ጋር እየገለበጠ አምጥቶ ግን ለራሱ በሚስማማ አርጎ ያስቀምጣል። ከኢትዮጵያ ከድሮ ህገ መንግስት ጀምሮ አሁን ኬስ እንደመጣ በቅርብ ባለ አቅም እና ስለዚህ ምንድን ነው ባይሎዎች ሁል ጊዜ ኢቭን ሮበርትስ ሩልስ ፓርላሜንታሪ ፕሮሲጀር ውስጥ ብንገባ እንደንት እንደ መመሪያ አርጎ ኢናክት አርጎ ያስቀምጠዋለ በዛ መሰረት እዚህ ጊዜ ባይሎዎች ኮፒ እየተዘራረጉ ካሉ አሉ። እየተወሰደ እሺ፣ ልመልሰው። አንደኛ ነገር አቶ ደሳለኝ ተሳስራል። የእኔ ቲሜ አንደኛ ቲም ሁለት መቶ ብሩ እንደሆነ የተያርገ ብለን የተናገርነው እኛ የተከራከርነው እና ሌሎች ቲሞችም የተከራከሩት በሀያ አራት ሰዓት ውስጥ ድምፅ ካልሰጣችሁ ገንዘቡ ይሄ ገንዘብ ተሰብስቦ የሚሰጥበት ናን ፕሮፌት ኦርጋናይዜሽን ይህንን ገንዘብ ወስዶ ደሊቨር የሚያደርገው ወገኖቻችን የሚረዳው ማን ነው የሚባለው። እንዲያውም እኔ እናንተ አብረን ነበር ሳይድ ይዘን ይሄንን የተከራከርንበት፣ የምንሰጠው ኦርጋናይዜሽን መጀመሪያ አይነገረን ዝም ብሎ ለአንዱ ኦርጋናይዜሽን እንዳይሰጥ ብለን እኔ እናንተ አብረን የተከራከርነው። አሁን ግን እችን ኦፖርቹኒቲ ስታገኝ ሰውን ትንሽ ኮንፊውዝ ለማድረግ ያልኩህ ነገር ይመስለኛል። አሁንም ፕሮሰሱን የተጣላ ነው የተከራከር ነው እንጂ ሌላ ነገር አለ። ግድ የለም። ይሄ ከነጥባችን ውጭ ነው። ግማሹን አስታውሰህ ግማሹን ካላስታወስክ ግድ የለም። ይሄ ከተነሳነበት ጉዳይ ውጭ ነው። አቶ ድራገን ወንዶሰን ከሎስ አንጀለስ፣ አቶ ደሳለኝ በፈቃዱ ከዳላስ ቴክሳስ፣ አቶ ኃይሌ የተፈራ ከሂውስተን ቴክሳስ፣ በጣም ነው አንተን የምናመሰግንህ። በአሁኑ ወቅት ፌዴሬሽን ውስጥ ኦፊሴላዊ የሆነ ኃላፊነት ባይኖርህም የጥንት የመሰረትከው ፌዴሬሽን ነው። በዚህ ጉዳይ ላይ ሀሳብ ልሰጥ ወዳለሁ ብለህ ፈቅደ ስለመጣህ አመሰግንሃለሁ። እናመሰግንሃለን። ሁለታችሁን የቦርድ አባሎችም እናመሰግናለን። በአንድነታችሁ ጸንታችሁ እንግዲህ ፌዴሬሽኑን ወደፊት እንደምትገፉት ተስፋ እናደርጋለን። ይሄ ውይይት ይቀጥላል፣ ሌሎችም ሰዎች እንጋብዛለን። አደላ አሉላ ልክ ነው። ቀጣዩ ውይይቱ ወሳኝ ይመስለኛል። በተከፈተ ልብ በነጻ አእምሮ እንደምትነጋገሩ ቀጣዩ ተወያዮች ምናልባትም ከእናንተ ጠንከር ብለው የሚበልጠው ነገር ላይ ያተኩራሉ ብዬ ተስፋ አደርጋለሁ። እኝ አዲሱ በጣም እናመሰግናለሁ። በጣም በጣም አመሰግናለሁ። አሁንም ቪኦኤ እውነቴን ነው፣ ለዘመናት የምታደርጉት አስተዋጽዖ ቀላል አይደለም። አቶ አዲሱ በጣም በጣም አመሰግናለሁ። ሀይሌ አሁንም ቢሆን ሌላ ሲስተር የሆነ ድርጅት ውስጥ እህት ምናምን የሚባለው እዛ ሰበሆነ አሁንም አንድ ላይ ደን እና ሪስትለም በጣም እግዜር ይስጥልን ድራገን ስጥልና እኔም አመሰግላለሁ እሻይ ውይይቱ መቀጠል አለበት። ልክ ነው። እንቀጥላለን እንቀጥላለን። ምናልባት እናንተ ባትሆኑም መቀጠሉ ግን አይቀርም። ግን ከእናንተም እንዳስፈላጊነቱን እንወስዳለን። እግዜር ይስጥልን።